የዩናይትድ ስቴትስ ሕግ አውጪዎች በዚህ ሳምንት ወደ ዋሽንግተን ይመለሳሉ። ፕሬዚደንት ጆ ባይደን ያቀረቡት የሁለት ትሪሊዮን ዶላር የመሠረተ ልማት በጀት ቀዳሚ አጀንዳቸው እንደሚሆን ይጠበቃል። ይህን አስመልክቶ የአሜሪካ ድምፅ ዘጋቢ ሚሸል ኪዮን ያጠናቀረችውን ዘገባ ደረጀ ደስታ ያቀርበዋል። ፕሬዚደንት ጆ ባይደን በዚህ ሳምንት ከዲሞክራትና ሪፐብሊካን የጋሪዎች ኮሚቴዎች ጋር ተገናኝተው የአገሪቱ መንገዶችና ድልድዮች የሚሻሻሉበት፣ ፈጣን የኢንተርኔት አገልግሎት፣ ፈጣን የባቡር መስመሮች በሚዘረጉበትና በሌሎች የመሰረተ ልማት ጥቅል እቅዳቸው ላይ ይነጋገራሉ። ባይደን ይህን ሲያደርጉ የሚገጥማቸው በዚህ አመት መጀመሪያ ላይ በኮቪድ-19 የተጎዳውን ኢኮኖሚ ለመታደግ ከጠየቁት የ1.9 ትሪሊየን ዶላር እርዳታ ጋር ተመሳሳይ ነው። ከሪፐብሊካን ፓርቲ አባላት ጋር መሰረተ ልማት ሲባል ምን ምን ነገሮችን እንደሚይዝና ገንዘቡ ከየት ከየት መጥቶ እንደሚከፈል መተማመን ይጠበቅባቸዋል፣ ወይስ የዲሞክራቶቹን ድጋፍ ብቻ አግኝተው ወደፊት መጓዝ ይኖርባቸዋል የሚለው አጠያቂ ነው። ምክንያቱም አንድ መቶ አባላት ያሉት የመወሰኛው ምክር ቤት አምሳ ዲሞክራቶችና ሃምሳ ሪፐብሊካን የተካፈሉበት ሲሆን አብላጫውን ድምፅ ለማግኘት የምክትል ፕሬዚዳንቷን ከማላ ሃሪስን ገላጋይ ድምፅ ማግኘት ይኖርባቸዋል። እስካሁን ባይደን የመረጡት የሁለ የሁለቱንም ፓርቲዎች የጋራ ድጋፍ ማግኘቱን ነው። የዩናይትድ ስቴትስ የኃይል ምንጭ ሚኒስትር ጄኒፈር ግራንሆልም በኤቢሲ ቴሌቪዥን ላይ የባይደን ምርጫ ምን እንደሆነ እንደሚከተለው አብራርተዋል። እንደሚመስለው ፕሬዚዳንት ባይደን ለመደራደር ዝግጁ ናቸው። አሁን ያለው እቅድ እንደሚለወጥ ይገነዘባሉ። ይህ ሁሉንም ነገር ተደራድረህ የምትወሰንበት ሀገር ነው። ያቀረቡት አንድ ጥቅል ጉዳይም ይሁን ዝርዝር ጉዳይ ከሪፐብሊካን አባላት ጋር መነጋገር ይፈልጋሉ። የሪፐብሊካን መሪዎች ከወዲሁ ጥቅል እቅዱ እጅግ ከፍተኛ ገንዘብ የሚጠይቅ ነው በማለት ተቃውሞዎቻቸውን ማሰማት ጀምረዋል። ባይደን እቅዱን ተግባራዊ ለማድረግ የገንዘብ ምንጭ አድርገው ያቀረቡትንም መንገድ አልተቀበሉትም። ባይደን በትላልቆቹ የንግድ ኩባንያዎች ላይ አሁን ያለውን የ21 ከመቶ ቀረጥ በመጨመር ወደ 28 ከመቶ ለማሳደግ ያሰቡትንም ተቃውመዋል። ይህ ፕሬዚደንት ትራምፕ ከአራት ዓመት በፊት ከንግድ ድርጅቶቹ ላይ ያነሱትን ቀረጥ በከፊል ሊሽር ይችላል። ሪፐብሊካኖች ከፕሬዚደንት ባይደን ጋር ድርድሩን ማድረግ የሚፈልጉ ሲሆን ኢኮኖሚውን ከኮቪድ ወረርሽኙ ለመታደግ ከተላለፈው የኢኮኖሚው ጥቅል በጀት ወቅት ከነበረው የተሻለ ድርድር ለማድረግ ፍላጎቱ አላቸው። ከሚሲሲፒ ግዛት የሪፐብሊካን አባል ተወካይ የሆኑት ሴኔተር ሮጀር ዊከር ለኤብሲ ቴሌቪዥን የሚከተለውን ብለዋል። on um, on an infrastructure package and this um, trillion dollar number is uh, way too high for me <laughs> ያን ልነግር እፈልጋለሁ። ድርድር ሲባል ግን ልናድነው ከምንፈልገው እቅድ የተለየ ነገር መሆን አለበት። የአሜሪካ ሲቪል ኢንጂነሪንግ ማህበረሰብ አባላት በቅርቡ ባወጡት ሪፖርት ለአሜሪካ የመሰረተ ልማት የሰጡት ደረጃ የሲ ማይነስ ደረጃ መሆኑም ተመልክቷል። የኢንጂነሮቹ ቡድን ለአመታት ተዘንግተው የቆዩት መንገዶችና ድልድዮች የተበላሹ ሲሆን፣ አውሮፕላን ማረፊያዎች፣ የውሃና የህዝብ ትራንስፖርት አገልግሎት ሰጪ ተቋማት ጥገናን የሚጠይቁ ናቸው ብለዋል።